ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ጸጋይ ደግነህ በአገረ ጀርመን የምጣኔ ሀብትና የአስተዳደር ባለሙያ ናቸው። ጁን 12 2021 የጀርመን ፕሬዚደንትን ከፍተኛ የክብር ኒሻን ተሸልመዋል። ከሳቸው ቀደም ሲል ቀዳማዊ ኃይለሥላሴና ልዑል አስፋ ወሰን አስራተ ካሳ የጀርመን ፕሬዚዳንት ከፍተኛ የክብር ኒሻን ተሸላሚ ኢትዮጵያውያን ናቸው። ለዚህ ሽልማት እንዲበቁ ሚዛን የደፉ ምን አይነት በጎ ተግባራትን ለመፈጸም በማብቃታቸው እንደሆነ ጠይቀናል። እንዲህ ሲሉ መልሰዋል። አመሰግናለሁ አቶ ካሳሁን። ለእነዚህ ያበቁኝ ዋነኞቹ እስከዛሬ ድረስ ባሳየዋቸው የጀርመንን በማህበረሰቡ መካከል በማቀራረብ ለተሳልጦ መኖር እንደገና የክህሎት ግንባታ እና በስፖርቱ ላደረግኩት ከፍተኛ አግልጋሎት ነው። እነዚህ በሶስት ነገሮች ላይ አተኩሮ ነው የፌዴራሉ አሁን የጠቀሱት የክብር መስቀል ኒሻን የተሸለምኩት። ኒሻኑ ደረጃ የሚያስገኛቸው ክብሮች ምንድን ናቸው? በሀገረ ጀርመን ውስጥ ይህ ከፍተኛው የፌዴራል ኒሻን የሚባለው ነው። እያንዳንዱ ፌዴራል ስቴቶች ደግሞ የራሳቸው ኒሻኖች አሏቸው የሚሰጧቸው የተለያዩ ትልልቅ ተቋሞች የሚሰጧቸው ኒሻኖች አሉ። ይሄ ግን የሁሉም የበላይ ማለት ነው እና የፕሬዚዳንቱ ነው የሚሰጠው። ኖሚኔት የሚያደርጉትም የእያንዳንዱ ኦሪጂናል ስቴት ፕሬዚዳንቶች ወይም ኃላፊዎች ናቸው። በእርግጥ እኔን በተመለከተ እኔን የሚያውቁ ሰዎች ወይም ኢንስቲቲዩቶች ኖሚኔት ያደርጋሉ። ያንን ኖሚኔት የሚያደርገኝ ግን በምኖርበት ወይም ባለሁበት ፌዴራል ስቴት አሁን ለምሳሌ የበርሊን ለምሳሌ ቴክሳስ ከሆነ የቴክሳስ ገቨርነር ለሱ ቀርቦለት፣ ከዛ እነሱ ያንን ካዩ በኋላ ያጣራሉ። ከዛ ቀጥሎ ከፖሊስ ከደህንነት ከምን እንደገና ደግሞ ጀርባ ይጣራል፣ ወንጀለኛ አለመሆኔ ወይም ብዙ ነገሮች ውስጥ እንዳልገባው ያውሉ ከተደረገ በኋላ ያደረግኩት ነገር እነት ያሰጣል አያሰጥም ከተባለ በኋላ የዛ የፌዴራል ስቴቱ ፕሬዚደንት ለጀርመን ፕሬዚደንት ይጠቁማል ማለት ነው። የጀርመን ፕሬዚዳንት ሲጠቁም ደግሞ የጀርመን ፕሬዚዳንት ላይና ይሰጠዋል ወይም አይሰጠውም ይላል። ይሰጠዋል ካለ ደግሞ ሶስት የተለያዩ ካታጎሪዎች አሉ። ከሶስቷ የትኛው ውስጥ ነው የሚሰጠው ብሎ ስናል ማለት ነው። እና በውስጡ እንግዲህ እንዳልኩትኝ ሜዳሊያ አለ የመጀመሪያው። ከዛ ቀጥሎ አሁን ያልኩት ታል መስቀል አለ ከዛ ቀጥሎ በዚህ መስቀል ውስጥ ካሉ ቀጥሎ የሚሄደው ግራንድ ክሮስ የሚባል ደግሞ አለ። እነ ግራንድ ክሮስ የሚባሉት ደግሞ እንግዲህ ለጀርመን መሪዎች፣ ለአለም መሪዎች፣ ለኃይለሥላሴ ስላሴ ለንግስት ኤልሳቤት ምናን የሚሰጡ ናቸው። ግን ሁሎችም በአንድ ላይ ኦርደር ኦፍ ሜሪት ነው የሚባሉት እና በኦርደ አሁን ኢትዮጵያ ውስጥ አስታውሳለሁ ድሮ የህብረተሰባዊት ኢትዮጵያ የጀግና ኒሻን የሚባላል እና አንደኛ ደረጃ ኒሻን፣ ሁለተኛ ደረጃ ኒሻን እንደዚህ ተብሎ እንደሚባለው የጀግንነት ኒሻን እንደሚባለው ማለት ነው። ወይም ይሄ እንኳን የወታደራዊ ባይሆንም ይሄ ነው በእንግሊዝኛ ናይት ኦፍ ክሮስ የሚሉት አይነት ነው፣ የእንግሊዞች ወይም ሜምበር ኦፍ ክሮስ ይሄ ሰር በመባል የሚጠሩት የፈረንሳይም ተመሳሳይ ነው። በአሜሪካ ደግሞ የአሜሪካ ፕሬዚደንቱ ሜዳል ኦፍ ፍሪደም ከሚባለው ጋር ተመሳሳይ ነው። እና ይህን ሁሉ ደግሞ አሁን ያወቅኩት ከደረሰኝ በኋላ ስቲ ስለዚህ ብዙ ነገር ለወቅ ስላለኝ ብዬ እና ትልቅ ክብር አለው። ያው በጀርመን ውስጥ ትልቅ ክብር አለው። ጀርመኖችም የሚሰጡት የሀገራቸውን ሰዎች ይሰጣሉ። የተለያዩ ትልልቅ እውቅና ላገኙ ሰዎች የተለያዩ ሀገሮች ይሰጣሉ። አሁን የባዮንቴክ ፋይዘር መስራቾች ባለቤቶች እነሱም በቅርቡ እንደዚህ ተሸልመዋል። ይህንን ሽልማት ከጀርመን አገር ነዋሪ ከሆናችሁ ኢትዮጵያውያን ውስጥ አሁን እርሶ ሁለተኛ መሆኑ ነው። ቀደም ሲል ልዑል አስፋ ወሰን አስራተ ካሳ እንደዚሁ ተሸላሚ ናቸው። ቀዳማዊ ኃይለ ሥላሴም እንደዚሁ ከጀርመን መንግሥት ኒሻን አግኝተዋል። ይሄ በተለይ ለኢትዮጵያውያን እርስዎን ጨምሮ በግል ምን ማለት ነው? ይህን ክብር በማግኘቶ ምን ተሰምቶታል? እኔ ደብዳቤው ሲደሰኝም አድራሻ ተሳስቶ ይሆን እንዴ ብዬ ነው ያየሁት። ምክንያቱም እንደዚህ አይነት ነገር ብ አላውቅም። ለእንደዚህ አይነትም ብዬ ሰርቼ አላውቅም። ያው እንደመጣልኝ ነው የምሰራው። የሚያስደስቱኝ ነገሮች አሉ፣ የሚያበሳጭኝ ነገሮች አሉ። በዚህ ስራ ውስጥ ሰው ሲያል ግን እንደዚህ አይነት ነገር እኔ ብዙ በህይወቴ የተሸልምም እንደዚህም አላውቅም። ያው ድሮ ተማሪ ያለውኝ ጎበዝ ተማሪ ነው ያተ ብዬ ይሸለም ነበር። ከዛ ውጭ ግን እንደዚህ አይነት ትልቅ ነገር ስለአግኝቼ ስለማላውቅ በብዛት በጣም ነው የገረመኝ። ላሉትም እዚህ ጀርመን ውስጥ እኔ እስከማውቀው ድረስ ከእኔ በፊት እንግዲህ ልውል ዶክተር አስፋውሰን ናቸው በሁለት ሺ አስራ ስድስት የተሰጣቸው ከዚህ ከጀርመን ውጭ ግን እስከማውቀው ድረስ ከአንላይንስ ብም ና የሜንሽን ሜንሽን ሀላፊ የሆኑ አብረው ተሸልመዋል መሰለኝ። በዚህ እሱ ያው ከጀርመን ውጭ የሆነ ነው። እና ቀዳማዊ ኃይለ ሥላሴም ግራንድ ክሮስ የሚባለው መሸለማቸውን አውቃለሁ። የእኔ መሸለም የሚገልጸው የአንድ ከሀገሩ ወጥቶ በሌላ ሀገር የሚኖር ሰው ታሪክ ነው የሚገልጸው። ያ ታሪክ ደግሞ የሁላችንም ታሪክ ነው በውጭ የምንኖር የእኔ ታሪክ የሚገልጸው ከሀገሩ ወጥቶ በጎ ፈቃደኝነት ላይ የሚሰራ ተሳልጦ ለመኖር የሚሞክር ከዛም ከሀገሩም አልፎ ከሚኖርበት ሀገር አልፎ እንደገና ሌሎች ሀገሮችን የትውልድ ሀገሩ ላይም በጎ ፈቃደኝነት መስራት ለሚጥር ሰው ታሪክ ነው የሚገልጸው። ያ ደግሞ ብዙዎችን ታሪክ ነው እና ይህ ሽልማት ወይም ኒሻን የእኔ ብቻ ሳይሆን የብዙዎችም ኒሻን አድርጌ ነው የማየው። ከብዙዎቹም ጋር አብሬ የምጋራው ነው የሚሆነው። በተለይም ያለ ቤተሰቦቼ፣ ያለ ባለቤቴ፣ ያለ ልጆቼ ትብብር፣ ያለ ጓደኞቼ፣ ያለ ቤተዘመዶቼ ትብብር የሚሆን ነገር አልነበረም። ይሄ ነው የተሰማኝ። በእርግጥ በኢትዮጵያ ውስጥም የዚህ አይነቱ የኒሻን ሽልማቶች ወይም ሜዳል ሽልማቶች በየትኛውም ሀገር ስርዓት ውስጥ ተቀርጾ በሕግ ተደንግጎ በፓርላማ ጸድቆ ቅደም ተከተላቸው፣ ደረጃቸው ከነ ትርጉማቸውና የሚያስገኙት ትርፋቶች ጭምር አንድ ላይ በሕግ ተደንግጎ የሚቀመጡ ናቸው። ቀደም ሲልም ካሉት ነገስታት ጀምሮ በተለያየ ጊዜያቶች ውስጥ የዚህ አይነት ሰለሞናዊ ሽልማቶች ነበሩ። በቀዳማዊ ኃይለስላሴም እንደዚሁ ሕግን የተከተሉ በኋላም ሂድሬ ጊዜም እንደዚሁ በደርግ ዘመንም የዚሁ አይነት አገር አቀፍ የሆኑ ብሔራዊ ኒሻኖች ነበሩ። ሁን የብሔራዊ አገር አቀፋዊ የሆነና ከስርዓት ለውጥ ጋር አብሮ የማይለዋወጡ ቋሚ የሆኑ የዚህ አይነት የሽልማት የክብር ስርዓቶችን ለማቆም ምን መደረግ አለበት ይላሉ? የእርሶ አተያይ የእርሶ ምክር ምንድን ነው? አሁን ሌሎች ሀገሮች ለምሳሌ ከዚ አልፎ ተርፈው አውስትራሊያ ውስጥ የሚኖሩ ዜጎቻቸውን እንኳን በየኤምባሲያቸው በኩል በየአመቱ በአገር አቀፍ በዓላት ሲያከብሩ ከሀገር ውስጥ አልፎ ባህር ማዶ የሚኖሩ ዜጎቻቸውን ጭምር የዛ አይነት ኒሻን ይሰጣሉ። ይህ እንዲለመድ ምን መደረግ አለበት ይላሉ? በጣም በጣም ትልቅ ጥያቄ ነው ያነሱት። ኢትዮጵያ ውስጥ በዚህ ላይ ያለው ጊዜ እንዲያውም አንስቼ አንድ በክልል ደረጃ እንደዚህ ሀሳብ አቅርቤ አዘጋጅቼ ነበረ ብለው የነገሩኝ ሰው ነበሩ። እንደዚህ አይነት ነገር ኢትዮጵያ ውስጥ አለ ብዬ ስጠይቅ ቆይቷል። ግን ይህንንም ያነሳሁት አስታውሳለሁኝ። ዶክተር አብይ ኖቤል ሽልማት ሲሸለሙ ኢትዮጵያኖች ትልቅ ነገር ነው። ሌላ ውጭ ድርጅቶች የሚሸልሙን ግን እኛ በራሳችን ውስጥ ያለን የኒሻን አሰጣጥ አለ ብዬ ጠይቄ ነበረ። እና እንዳነሱት የሚሰጡ ብዙ ነገሮች አሉ። ታይትሎች ይሰጣሉ። ልጅ፣ ግራዝማች፣ ቀኛዝማች፣ ፊታውራሪ በእርግጥ እነዚህ ድሮ ባላባት ከሚባለው ወይም ከጦር አዝማጅነት ጋር የሚያያዙ ቢሆንም ግን የተለየ ቦታ የሚያሰጡ ነበሩ። እነዚህንም አሁንም ቢሆን የግድ ካለው የባላባትነት ወይም የጦር አዝማጅነትን ቢሆን በሲቪል ውስጥ ሊሰጡ የሚችሉ ማዕረጎች ላደረጉት ተሳትፎዎች፣ እንቅስቃሴዎች ቢኖር በጣም በጣም ትልቅ ነገር ነው። አሁን እንዲያውም በቅርቡ የሰማትኝ ምንድን ነው መዓዘ ጡበብ የሚባል ነገር ሰምቻለኝ የዲያቆን ክብረት መሰለኝ የሳቸው ትያት እና አሁን እንደዚህ አይነት ነገር ስታንዳርድ ቢሆን ደረጃ ያለው ነገር ቢሆንና እንደዚህ የሚሰጥ ቢሆን ትልቅ ነገር ነው። ሕግ ወጥቶለት በተለይ በፌዴራል ደረጃ ሕግ ወጥቶለት የኒሻኖች ወጥተውለት የኒሻኖች ደረጃ ወጥቶ በሲቪል። ምክንያቱም አንዳንድ የምናየው ሁልጊዜ ጊዜ ሰዎች ይሸልማሉ፣ እውቅና ይሰጣቸዋል፣ ሰርተፍኬት ይዘጋጃል። ግን ያ በማንኛቸውም ሰዓት የሚሆን ነው እንጂ የፌዴራሉ ሽልማት የፕሬዚዳንቱ ሽልማት የኢትዮጵያ አንደኛ ደረጃ የኮከብ ወይም የፈለገው ልንለው እንችላለን ሽልማት የሚል ነገር አይደለም። ያንን በማግኘት የዛ ሰውዬ ለዛ ማህበረሰብ ያደረገው ተሳትፎ የሚገልጽበት ነገር እና ሌሎችንም የሚያነሳሳ ነገር አይደለም። በተለይም ይሄ በጎ ፈቃደኝነት ለሰዎች ብዙ ማድረግ የዲሞክራሲ አንደኛው ቋሚ ምሰሶ ነው። እዛ ላይ ለኢኮኖሚው ለማህበራዊ ትስስሩም በጎ ፈቃደኝነት አንደኛው ትልቁ አሪያ ስለሆነ ያን ላይ ደግሞ ተሳትፎ ያላቸው ሰዎች የሚመሰገኑበት የሚታወቁበት፣ እነሱ የግድ ለመታወቅ ወደ ለመመስገን አይደለም የሚሰሩት፣ ግን በታሪክ ተዘክረው ሊቆዩ የሚችሉበት፣ እነሱን ተመልክቶ ሌላው ሊነሳሳ የሚችልበት ነገር መፈጠር አለበት ብዬ እገምታለሁኝ። እና አስፈላጊ ነው፣ በህግ ረቆ የሚወጣ የኒሻን ደረጃዎች የማዕረግ ስሞችን የያዘ መሆን ያለበት ይመስለኛል። እዛ ላይ ቢሰራ ጥሩ ነው። ዶክተር ጸጋዬ ደግነ የምጣኔ ሀብትና የአስተዳደር ማኔጅመንት ባለሙያ፣ የጀርመን ፕሬዚደንት ከፍተኛ የክብር መስቀል ኒሻን ተሸላሚ፣ በድጋሚ ሽልማቱ እንኳን ደሳሎት ስለ ቃለ ምልልሱም እናመሰግናለን። ን እኔም አመሰግናለሁኝ። ቅድም እንዳልኩት ይህ የተሰጠኝ ሽልማት እንግዲህ የሁላችንም ነው። ንሻን ብያለሁኝ የእናንተንም ነው። ከውጡ ናችሁ ለኢትዮጵያ ድምፅ ምስ ጊዜያችሁን የምትሰጡትን በሙሉ የሚመለከት ነው። እኔም አመሰግናለሁኝ።